ትናንት የተጀመረውና ዛሬ በይፋ የተከፈተው የዩናይትድ ስቴትስ አፍሪካ የንግድ ጉባኤ የመዋዕለ ነዋይ ፍሰትና የገበያ ትስስር ላይ ያተኩራል። ንግድና ምጣኔ ሀብት ለዛሬ። ባለፉት 20 ዓመታት በፍጥነት እያደገ ባለው የአፍሪካ ምጣኔ ሀብት የውጭ ሀብት ፍሰትና ሰፊ የገበያ ትስስር ያስፈልገዋል። ዩናይትድ ስቴትስም ከአፍሪካ ጋር ያላትን የምጣኔ ሀብት ትስስር በዘርፍና በመጠን ለማስፋት ትፈልጋለች። ንግድና ምጣኔ ሀብት ዛሬ በመክፈቻው ላይ የተለያዩ ንግግሮች ተደርገዋል ጽሁፎች ቀርበዋል ውይይትም ነበረ ወደ መክፈቻው ልውሰድህ እና ዛሬ ጠዋት በጉባኤው መክፈቻ ላይ ከተናገሩት አንዱ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው እንግዲህ ቀደም ሲልም በዘገባችንም እንደተመለከተው የዩናይትድ ስቴትስ ኩባንያዎች መዋሊያቸውም በአፍሪካ እንዲያፈሱ ጥሪ አቅርበዋል ጠቅላይ ሚኒስትሩ እሳቸው ከነሱት አንዱ የዩናይትድ ስቴትስ ኩባንያዎች በአብዛኛው በማዕድን እና ነዳጅን በመሳሰሉ ዘርፎች ላይ ነው እየተሰማሩት እና በሌሎችም ዘርፎች ላይ አፍሪካ ውስጥ ኢንቨስት ቢያደርጉና ቢሳተፉ የሚል ነገር ነው ያቀረቡት። ነገር ግን የዚህ የኮርፖሬት ካውንስል ኦን አፍሪካ ወይም በጥሬ ትርጉሙ የኩባንያዎች የጋራ ምክር ቤት ለአፍሪካ የተሰኘ የዚህ ጉባኤ አዘጋጅ መቶ ሰማንያ ኩባንያዎችን የያዘው ማለት ነው። የእሱ ፕሬዚዳንት ስቲቭ ሄይስ አነጋግሬያቸው ነበር። እሳቸው የሚሉት ይሄ በወረቀት ላይ ያለ ነው። አሁን በነዚህ በነዳጅም መሳሰሉ ዘርፎች ላይ ነው የሚያተኩሩት የዩናይትድ ስቴትስ ኩባንያዎች የሚባለው የነዳጅ ዋጋም እንደሆነ እየወረደ ነው እንደምታውቀው። ያ ባይሆንም ግን ብለዋል፣ ሁኔታዎች እየተቀየሩ ነው። በአፍሪካ መዋለ ነዋያቸውን እያፈሰሱ ያሉትን የኩባንያዎች ቁጥር እንኳ ብትመለከት እየጨመረ መምጣቱን ስታይ ነገሮች እየተቀየሩ መምጣታቸውን ታያለህ። እና ይሄ በነዳጅ በመሳሰሉ ዘርፎች ላይ ነው የሚያተኩሩት የሚባለው አባባል አሁን በተለይ ኩባንያዎቹ ቁጥራቸው የጨመረ ከመምጣቱ ጋር የሚሄድ አይደለም ብለዋል። አንዱ እስክንድር ያው እዚህ ላይ እንደሚታወቀው ንግድ በአንድ በኩል በአንድ አቅጣጫ የሚደረግ አይደለም። የዩናይትድ ስቴትስ ኩባንያዎች ወደ አፍሪካ ገብተው ስራ እንዲሰሩ መዋለ ንዋይ እንዲያፈሱ የሚፈለገውን ያህል የአፍሪካ መንግስቶችም ትልቁን የዩናይትድ ስቴትስ ገበያ ድርሻ እንዲኖራቸው ይፈልጋሉ። ለውጦች አሉ አስቀድመህ አንተም ያነጋገርካቸው ሰዎችም እንደጠቀሱት ግን በቂ አይደለም በሚል ነው እዚህ በዩናይትድ ስቴትስ ኮንግረስም የተለያዩ ህጎች ይጸድቃሉ ዘንድሮ አጎዋ ለአስር ዓመት ተራዝመዋል የአፍሪካ ሸቀጦች ወደ ዩናይትድ ስቴትስ እንዲመጡ የሚከፍት ነው ዩናይትድ ስቴትስ አፍሪካ የንግድ ግንኙነትን ደግሞ በሁለት መቶ ፐርሰንት ለማሳደግ የታለመ ህግ ረቆ ወደ መጽደቁ የተቃረበበት ሁኔታ ነው ያለው እንደው ግን በአጠቃላይ ስንመለከት ሌሎች የንግድ አጋሮች አሏቸው፣ የአፍሪካ ሀገሮች፣ እነ ቻይና፣ የሩቅ ምስራቅ ሀገሮች፣ እንደዚሁም ከቅርብ ጊዜ ወዲህ ደግሞ ቱርክና የመሳሰሉት። የዩናይትድ ስቴትስ ኩባንያዎች የት ነው ያሉት? እንደ የቀረቡ ጥናቶች ካሉ እንግዲህ ምንድን ነው አሁን አገዋን ከነሳ ይቀር መጀመሪያ ከሱ ልነሳና ሄኖ ካሁን አገዋ ተግባራዊ መደረግ ከጀመረበት ጊዜ ጀምሮ አፍሪካውያን እድሉን በሚገባ እየተጠቀሙበት አይደለም። በእርግጥ ለውጦች አሉ። ነገር ግን እድል ብቻውን ገበያ እንደማያስገኝ ያረጋገጠ ነው አገዋ እንግዲህ። በዛም ላይ እንደተንጸባረቀው፣ እንደምታውቀው የነዳጅ ምርቶች የነዳጅ ምርቶች አፍሪካውያን ወደ አሜሪካ በአገዋ አማካኝነት ከሚልኳቸው ምርቶች አብዛኛውን ኦልሞስት እንደ ሁሉንም ሊባል በሚያስችል ዘጠና በመቶ የሚሆነው ነዳጅና የከበሩ ድንጋዮች ናቸው። አሁን ነው የተቆጣጠሩት። እና ቅድም ያነሳነው አሁን የአሜሪካ ኩባንያዎች አፍሪካ ውስጥ በእነዚህ ዘርፎች ይሰማራሉ የሚለው አፍሪካውያን ወደ አሜሪካ ለሚልኩትም ምርት ወይ ደግሞ ይሰራል በዛም በኩል ይሰራል፣ እና እዚህ ላይ እንደው ለመጠቆም ያህል የተያዙ ስራዎችን ወደ ቻይና ከመግባት በፊት እንግዲህ የገበያ ተወዳዳሪነት በጣም አስፈላጊ ነው። የገበያ ተወዳዳሪነት አቅም ለመገንባት በአገዋ ስርም የተመደቡ በጀቶች አሉ። መንግስታትም የያዟቸው እንቅስቃሴዎች አሉ። እንደዚሁም ደግሞ ከዚህ ከታሪፍ ውጪ ታሪፍ አልባ የሆኑ የገበያ ትስስርን የሚያደናቅፉ ሁኔታዎች አሉ። እነሱንም ለማመቻቸት የተለያዩ የንግድ ማዕከላት ደግሞ ዩናይትድ ስቴትስ ለማቋቋም እየጣረች ነው። ብዙ ጥረቶች አሉ። ግን ቅድም ወዳልከው ልመልስህና ከቻይናና ከሩቅ ምስራቅ ሀገሮች ያለው ንግድ ከጊዜ ወደ ጊዜ እየላቀ መጥቷል። አዎ እሱን ጥያቄ አንስቼ ነበረ፣ ለተለያዩ የዩናይትድ ስቴትስ ባለስልጣናት በዛሬ በመክፈቻው ላይ። በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ፣ ቅድም የጠቀስኳቸው ያዘጋጁ ተቋም ዋና ስራ አስኪያጅ እና ሌሎች የሌሎች አፍሪካ ሀገራት መሪዎች እና ከፍተኛ ባለስልጣናትም ተገኝተዋል። እና ምንድን ምንድነው በአሜሪካውያኑ በኩል ያለው ምላሽ? ለምሳሌ ቻይና አፍሪካ ውስጥ በከፍተኛ ሁኔታ እየተንቀሳቀሰች ነው እና የቻይና እንቅስቃሴና የምታሳድረው የፖሊሲ ተጽዕኖ አፍሪካና አሜሪካ ሊያካሂዱት ወይም ለሚያካሂዱት ንግድ ምን አይነት አሉታዊ ነገር ይኖረዋል? በሚል ነበር ያነሳው ጥያቄውን እነሱ። ይሄ የፉክክር ጉዳይ አይደለም፣ የውድድር ነገር አይደለም። ማንም ከአፍሪካ ጋር ቢነግድ ደስ ይለናል። የአፍሪካ እድገት፣ የአፍሪካ መሻሻል በየትኛውም አቅጣጫ ቢመጣ ከማንኛውም ሀገር ጋር አፍሪካ መንገር ትችላለች የሚል አይነት እንድምታ ያለው ምላሽ ነው የሰጡት። ያው ለአፍሪካ ሀገሮችም ቢሆን የሌሎች አማራጮችን ማግኘት ለምጣኔ ሀብታቸውም ለእድገታቸውም ጥሩ ነው። ከዛ እንለፍና እስክንድር ሊንዳ ቶማስ ግሪንፊልድን አንስተሃል። በተለይ የቴሌኮምስ ዘርፉ ላይ ኢንቨስተሮች ወደ ኢትዮጵያ በሚመጡ ጊዜ የስልክ አገልግሎት፣ አስተማማኝ የኢንተርኔት አገልግሎት ይፈልጋሉ እና እሱ እንዲሻሻል ያቀረቡት ጥሪ አለ። እንዲያውም የሞባይል ስልኮቻችን ራሱ ምንም አገልግሎት መስጠት አልቻሉም ነው የሚሉት። አዎ፣ እሱ ነገር እንግዲህ ሊንዳ ቶማስ ግሪንፊልድ ከዛሬ ተናጋሪዎች አንዷ ነበሩ እና በንግግራቸው መሀል ወደ ኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዞር ብለው ክቡር ጠቅላይ ሚኒስትር በቴሌኮም ዘርፍ ላይ መሻሻል ያስፈልጋል። ምናልባት ቃል በቃል ብዬው ከሆነ አላከነሳቸው ያሉትን በዘገባችንም ላይ ተመልክቷል። እናም እዚህ ሀገር እንደደረስን ያሉትን ማስታውሰው፣ ቃል በቃል ልክ እዚህ ሀገር እንደገባን ብላክ ቤሪ ቴሌኮቻችን በሙሉ ይቆማሉ ወይም ይቋርጣሉ። ፕሬዚዳንት ኦባማ ኢትዮጵያን በጎበኙበት ወቅትም ይሄን ነገር ከእርስዎ ጋር ተወያይተናል። አሁንም ለእርስዎ ደግሜ ጥሪ የማቀርበው በዚህ ጉዳይ ላይ ከግል ኩባንያዎች ጋር እንዲሰሩና ሁኔታውን እንዲያሻሽሉ ነው የሚል ነው። እና በትክክልም በእንደዚህ አይነት ትልቅ መድረክ ይሄ ሁሉ ተሳታፊ በተገኘበት መድረክ ላይ ጉዳዩን ማንሳታቸው ሁኔታው ምን ያህል እንዳሳሰባቸው የሚገልጽ ነው። ጠቅላይ ሚኒስትሩ ግን እንግዲህ ከኩባንያው ጋር ድርድሮች እየተካሄዱ ነው፣ ያ ባለመጠናቀቁ ነው፣ ከሌሎች ኩባንያዎች ጋር ግን እየሰራን ነው የሚል ምላሽ ነው የሰጡት፣ ሰፋ ያለ ማብራሪያ ውስጥ ሳይገቡ። ሄኖክ በጣም ነው ማመሰግነው። ዘጋቢያችን እስክንድር ፍሬው ከአዲስ አበባ ዩናይትድ ስቴትስና አፍሪካ የንግድ ጉባኤን አስመልክቶ ለሰጠህን ማብራሪያ አመሰግናለሁ። እስክንድር አመሰግናለሁ ሄኖክ።